ዓለም ዜናን ጀምር የዕለቱ ተረኛ ማን ተጋፍቶት ስለ ሺ አሰማናል። የዲደብልዩ ዜና። ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜናም የአሜሪካ መንግሥትና አዲስ አበባ ከተማ የሚገኘው ኤምባሲው ኢትዮጵያን በተመለከተ ከሚያሰራጩት የሐሰት ወሬና የስም ማጥፋት ዘመቻ እንዲቆጠቡ ሲል የኢትዮጵያ መንግሥት አሳሰበም። አሜሪካና አንዳንድ ምዕራባውያን አገራት በኢትዮጵያ ላይ የሚያደርጉትን ጫና የሚቃወም ሰልፍ ዛሬ ከቀትር በኋላ በአዲስ አበባ የአሜሪካና ብሪታንያ ኤምባሲዎች ቅጥር ግቢዎች በር ላይ ተከናወነ። በአንዲት አነስተኛ ጀልባ ሲጓዙ በሰጠሙ ስደተኞች ጉዳይ ፈረንሳይና ብሪታንያ እየተካሰሱ ነው። ፈረንሳይና እንግሊዝን በሚያገናኘው የውሃ መስመር ላይ ትናንት በሰጠመችው አነስተኛ ጀልባ ከተሳፈሩ 29 ሰዎች መካከል የተረፉት ሁለት ብቻ ናቸው። ዜናው በዝርዝር የአሜሪካ መንግስትና አዲስ አበባ ከተማ የሚገኘው ኤምባሲው ኢትዮጵያን በተመለከተ ከሚያሰራጩት የሐሰት ወሬና የስም ማጥፋት ዘመቻ እንዲቆጠቡ የኢትዮጵያ መንግስት አሳሰበም። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ከበደ ደሲሳ ሀገራዊ ጉዳዮች ላይ ዛሬ ለጋዜጠኞች በሰጡት መግለጫ የአሜሪካ ድርጊትን አሳፋሪ ብለውታል። የአሜሪካ ኤምባሲ እና አንዳንድ የአሜሪካ መንግስት ተወካዮች በኢትዮጵያ ላይ እያደረጉ ያሉት ጫና እጅግ አሳፋሪ በሆነ መንገድ ሆኖ በማይገባ መስመር ቀጥሏል። በተለይም እንደ ሲኤንኤን ያሉ የምዕራቡ ዓለም የመገናኛ አውታሮች ከአንድ ሳምንት በፊት የህወሓት ታጣቂዎች አዲስ አበባን ከቧል የሚል ፕሮፓጋንዳ በመንዛትም ህዝብን ለማሸበር በሐሰት ያልተሳካ ጥረት አድርጓል ብሏል ሚኒስትር ዴታው። ኤምባሲዎች ዜጎቻቸውን እንዲያስወጡ ያደርጉ የነበረው ጫና ውሸት መሆኑ ሲታወቅና ህልሞኖ ሲቀር ሌላ አጀንዳ ይዘው ብቅ ብሏል ሲሉም አክሏል። በትናንትና ውለት ያወጡት መግለጫ አዲስ አበባ ውስጥ የሽብር ጥቃት ሊፈጸም ይችላል የሚለውን የማፈራሪያና የሽብር የሚፈጥር መግለጫ አውጥተዋል። እነዚህ ማሳሰቢያዎችና ጥንቃቄ እንዲደረግ ብሎ የሚያወጡት መግለጫዎች ከእውነት የራቁ ኢትዮጵያን ለማሸበር ለቲፒልፍ ቡድን የመወገን ግልጽ ጦርነት መከፈቱን ልናረጋግጥ እንወዳለን። ሰሞኑን ኢትዮጵያውያን አደባባይ በመውጣት ያሳዩት ተቃውሞና ቁርጠኝነት ተስፋ ያስቆረጣቸው መሆኑንም በዚህ ሳምንት ለመመልከት ችለናል ብሏል። ዩናይትድ ስቴትስ ለኢትዮጵያ የደህንነት ጉዳይ የሐሰት መረጃዎችን ታሰራጫለች ያለችው ኢትዮጵያ ድርጊቱ የሁለቱ ሀገራት ግንኙነትን የሚጎዳ መሆኑን ማስጠንቀቋንም የፈረንሳይ ዜና አገልግሎት ዘግቧል። ይህ በእንዲህ እንዳለም የኢትዮጵያ ፌዴራል ፖሊስ የተባበሩት መንግስታት ድርጅት አዲስ አበባ የሚገኘው የአፍሪቃ ኢኮኖሚ ኮሚሽን ቅጥር ግቢ ውስጥ ስለተፈጠረው ሁኔታ ማብራሪያ እንዲሰጠው መጠየቁ ተዘገበም። በኮሚሽኑ ቅጥር ግቢ ውስጥ የተቀነባበረ በተባለ የቪዲዮ ምስል በከተማ ረብሻ መፈጠሩንና የኮሚሽኑ ቅጥር ግቢ እንደታወከ ለማስመሰል መሞከሩን የሀገር ውስጥ የዜና ምንጮች ዘግቧል። ዛሬ ከማለዳው ጀምሮ በማህበራዊ የመገናኛ አውታሮች በስፋት በተሰራጨው የተንቀሳቃሽ ምስል ላይ በተባበሩት መንግስታት ድርጅት የአፍሪቃ ኢኮኖሚ ኮሚሽን ቅጥር ግቢ ውስጥ መፈክር ያነገቡ ሰልፈኞች ከውስጥ በሚያስተባብሯቸው ሰዎች እየታገዙ ግር ብለው ሲገቡ ሲወጡ እንደገናም ተመልሰው ወደ ቅጥር ግቢው ሲገቡ ይታይበታል። ከቅጥር ግቢው አቅራቢያ ከሚገኝ ከፍ ያለ ስፍራ ላይ በተቀረጸው የቪዲዮ ምስል ላይ የሚናገረው ሰው ቅጥር ግቢ ውስጥ ያለውን ድርጊት ከውስጥ የሚቀርጽ አካል እንዳለም ይጠቅሳል። የኢትዮጵያ ፌዴራል ፖሊስ የህዝብ ግንኙነት ኃላፊ አቶ ጄላን አብዲ ፖሊስ የተባበሩት መንግስታት ድርጅት ግቢ ውስጥ የታየውን ጉዳይ እየተከታተለው መሆኑን ስለ ጉዳዩም የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ማብራሪያ እንዲሰጥ መጠየቁን መናገራቸውን የዜና ምንጮቹ አክለው ጠቅሷል። አሜሪካና አንዳንድ ምዕራባውያን ሀገራት በኢትዮጵያ ላይ የሚያደርጉትን ጫና የሚቃወም ሰልፍ ዛሬ ከቀትር በኋላ በአዲስ አበባ የአሜሪካና የብሪታኒያ ኤምባሲዎች ቅጥር ግቢዎች ፊት ለፊት ላይ ተደረገ። በሰልፉ ላይ 2000 ሰዎች እንደተሳተፉ ሰልፉን ያስተባበረውና ከ300 በላይ የሲቪክ ማህበራትን ያቀፈው የኢትዮጵያ ሲቪል ማህበረሰብ ድርጅቶች ጥምረት ለኢትዮጵያ ለዶች ቬል አስታውቋል። በሰልፉ ላይ በቃ እጃችሁን ከኢትዮጵያ ላይ አንሱ፣ ጣልቃ ገብነት ኢ ዲሞክራሲያዊ ነው፣ አሜሪካ ሽብርተኛን መደገፍ አቁሚ የሚሉ መልእክቶች ተስተጋብቷል። የአዲስ አበባ ወኪላችን ሰለሞን ሙጬ በላከልን ዜና ላይ ዋና ዋና ዓለም አቀፍ መገናኛ ብዙሃንም በኢትዮጵያ ላይ ወገንተኛና ሐሰተኛ መረጃዎችን ከማሰራጨት እንዲቆጥ የሚታጠቡ ሰልፈኞቹ ድምፃቸውን ማሰማታቸውም ተገልጧል። የጥምረቱ ምክትል ፕሬዝዳንት አቶ ታደለ ደርሰ እንዳሉት የተቃውሞ ሰልፉ አራት ኪሎ ከተጀመረ በኋላ ወደ ብሪታሽ ኤምባሲ ያመራው ሰልፈኛ ለሩሲያና ኬንያ ኤምባሲዎች ከኢትዮጵያ ጎን መሆናቸውን በማድነቅ ምስጋና ማቅረቡንም ገልጧል። ከአራት ኪሎ ነው ፕሮግራሙ የተጀመረው። ከዛ አንደኛው ሰልፍ ከአራት ኪሎ ወደ አሜሪካ ኤምባሲ ሄደው፣ አንደኛው ሰልፍ ደግሞ ከአራት ኪሎ ወደ ሚ ኤምባሲ ሄደው ዋና ዓላማው እውነትና ፍትህን ፈልጉ ነው። ከኢትዮጵያ ጎን ቁሙና ህገወጦችን ለፍርድ አቅርቡ ነው። በኢትዮጵያ ጉዳይ ጣልቃ ኢትዮጵያ ችግሯን ራሷ ትፈታለች። እነዚህ ናቸው ያሉ ፕሮግራሞች። ሁለት ሺህ የሚሆን ህዝብ ነው ሰልፉ ላይ የነበረው። የመንግስት ኮሚኒኬሽን አገልግሎት ዛሬ በሰጠው መግለጫ የአሜሪካ መንግስት የኢትዮጵያ ሉዓላዊነት የሚዳፈር ጫና ሲያደርግ መቆየቱን የማሸበርና የማስፈራራት ዓላማ ያላቸው መግለጫዎች በአሜሪካ ኤምባሲ በኩል እየወጡ መሆናቸውንና በህብረተሰቡ ላይ ተጽዕኖ ለመፍጠር መሞከሩም ተነግሯል። የህዝባዊ ሪፐብሊክ ቻይና መንግስት ውጭ ጉዳይ ሚኒስትር ቃል አቀባይ ዌንቢን ለኢትዮጵያ የኖሞር ንቅናቄ ድጋፋቸውን በይፋዊ የትዊተር ገጻቸው አንጸባረቁ። ቃል አዌይ ዲሞክራሲ በስምሽ ስንት ወንጀሎች ተፈጸሙ ሲሉ ባሰፈሩት የትዊተር አጠር ያለ መልእክታቸው የኖ ሞር ንቅናቄ ሃሽታግንም ተጠቅሟል። በርካታ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች በአገር ቤትም በውጭ አገራትም የምዕራቡ ዓለም ያልተገባ ጣልቃ ገብነት ይቁም በሚል በተደራጀ መልኩ ተቃውሟቸውን በማሰማት ላይ ናቸው። የቻይና መንግስት ውጭ ጉዳይ ሚኒስትር ቃል አቀባይ ከመልእክታቸው ጋር ያያያዙት ምስል ለዩኤስ ኢምፔሪያሊዝም ቀጣዩ ማን ነው የሚል ጽሁፍ ይነበብበታል። አፍጋኒስታን፣ ኢራቅ፣ ሊቢያ እና የመን ወድመዋል። ማን ነው ተረኛው? ሲልም ያጠይቃል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉትሬሽ እንዲሁም ዩናይትድ ስቴትስ በሰሜን ኢትዮጵያ የቀጠለው ጦርነት እንዲያበቃ ጥሪ ማስተላለፋቸውን የፈረንሳይ ዜና አገልግሎት ዘገበም። ጠቅላይ ሚኒስትር አብይ አህመድ የመንግስት ኃይላት ከህወሓትና ተባባሪዎቹ ጋር በሚያደርጉት ውጊያ ግንባር መገኘታቸውንም የዜና ምንጩ ዛሬ ባወጣው ዘገባው አረጋግጧል። የኢትዮጵያ ጦር ጠቅላይ ሚኒስትር አብይ አህመድ የዘመቻ ጥሪ በማስተላለፍ ከማክሰኞ ጀምሮ በጦር ግንባር ተገኝተው አመራር መስጠት ከጀመሩ ወዲህ በርካታ ታ ግንባሮች ላይ ድል እየቀናቸው መሆኑንም መንግስት አስታውቋል። የአፋር ክልል ጸጥታና አስተዳደር ጽህፈት ቤት ኃላፊ ቢላይ አህመድ በበኩላቸው የመንግስት ኃይላት ሰሞኑን ተደጋጋሚ ድል መቀዳጀታቸውን ለዶቼ ቬሌ ተናግሯል። ብላት የነበረው ምሽግ በሙሉ አስለቅቆ የኛ ሰራዊት ነው ያለው። እየፈገፈጉን ይህል አልኮል ብዙ ሰው እንዳይወጣ እየተደረገ ነው። ታሰግተም አለ። በዚህ በአብዛኛ ሄንዲግ የሚባል በዞን አምስት ጎማ የሚባል ቦታ እዛም ነበረ እነሱ ያሰቡት በሙሉ እንዳይሰካ አድርጎ ኮስሮ የነበረው ምሽግ እንዳለ አስለቅቆ በአሁኑ ሰዓት የኛ ሀይል ነው ያለው። የኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ትናንት ተደመሰሱ ያላቸው የህወሓት የጦር አዛዦች በሀገር ክደት ወንጀል መንግስት ሲፈልጋቸው የነበሩ ናቸው። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶችቬሌ ዲ ደብልዩ ሬዲዮ ዜና ነው። ሱማሊያ ዋና ከተማ ሞቃዲሾ ውስጥ አንድ የእስልምና አክራሪ አጥፍቶ ጠፊ ዛሬ ባደረሰው የቦምብ ጥቃት ቢያንስ ስምንት ሰዎች ተገደሉ። 17 ሰዎች ቆስሏል። ከቁስለኞቹ መካከል 13ቱ ህጻናት መሆናቸውን ሮይተርስ የዜና ምንጭ ዘግቧል። ዛሬ ማለዳ አንድ ሰዓት ተኩል ሲል ለደረሰው የአጥፍቶ ጠፊ ጥቃት አልሸባብ የተባለው ታጣቂ ቡድን ኃላፊነቱን መውሰዱን አሳውቋል። የጥቃቱ ኢላማ በከተማይቱ አንድ ትምህርት ቤት አቅራቢያ በማለፍ ላይ በነበረ የተባበሩት መንግስታት ድርጅት ተሽከርካሪ አጀብ ላይ ያነጣጠረ ነበር ተብሏል። ሱዳን ምዕራባዊ ዳርፉር በአርብቶ አደሮች መካከል ለቀናት በቀጠለ ግጭት ቢያንስ ሰላሳ አምስት ሰዎች መገደላቸውን የፈረንሳይ ዜና አገልግሎት ዘገበ። በሺዎች የሚቆጠሩ ቤቶችም በግጭቱ ምክንያት በእሳት መጋየታቸው ተገልጧል። ግጭቱ የተቀሰቀሰው ቻድን የሚያዋስነው ጀበል ሙን በተባለው ተራራማ ስፍራ ባለፈው ሳምንት ሲሆን ለቀናት መቀጠሉም ተገልጧል። በተያያዘ ዜና በሱዳን ሙሉ ለሙሉ የሲቪል መንግስት እንዲመሰረት በመጠየቅ ወታደራዊ መንግስቱን ለመቃወም በሺዎች ሰልፈኞች የሚቆጠሩ ሱዳናውያን ዛሬ አደባባይ መውጣታቸውም ተገልጧል። የዛሬው ሰልፍ ዋና ከተማይቱ ካርቱም ውስጥ የተከናወነው የሱዳን ወታደራዊ አመራር ከጠቅላይ ሚኒስትር አብደላ አምዶክ ጋር የስልጣን መጋራት ስምምነት ካደረገ ከጥቂት ቀናት በኋላ ነው። የጸጥታ ኃይላት ኦምድሩማን ከተማ እንዲሁም ሰሜን ኮርዶፋና ሰሜን ዳርፉር ውስጥ የወጡ በሺዎች የሚቆጠሩ ሰልፈኞችን ለመበተን አስለቃሽ ጤስ መጠቀማቸውም ተዘግቧል። አንዲት ስደተኞች የጫነች አነስተኛ ጀልባ ፈረንሳይና እንግሊዝን በሚያገናኘው የውሃ መስመር ላይ ትናንት ሰጥማ ቢያንስ የ27 ሰዎች ሕይወት እንደጠፋ ፈረንሳይ አስታወቀች። ከ27ቱ ስደተኞች መካከል አምስቱ የሴቶች የነፍሰ ጡር ጭምርና የአንዲት ልጃገረድ አስክሬን እንደተገኘም የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ጀራል ዳርማኒ አስታውቋል። ሁለት ስደተኞች ብቻ በሕይወት የተረፉበትን ይህን አደጋ በዚህ መስመር ከተደረጉት ከስከዛሬዎቹ የስደተኞች ኞች የመሻገር ሙከራዎች እጅግ አሳዛኙ ብለውታል ሚኒስትሩ። በዚህ የጀልባ ጉዞ ሰዎችን ለማሻገር በመሞከር የተጠረጠሩ አምስት ደላሎች መታሰራቸውንም ሚኒስትሩ ተናግሯል። በህይወት የተረፉት ሁለቱ ስደተኞች አንዱ ኢራቃዊ፣ ሁለተኛው ደግሞ ሱማሊያዊ ናቸው ተብሏል። የሰጠሙ ስደተኞች ሌሎቹ ዜግነታቸው ገና እየተጣራ መሆኑም ተገልጧል። ይህ ዶችቬሌ ሬዲዮ ነው። አድማጮች ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የአሜሪካ መንግስትና አዲስ አበባ ከተማ የሚገኘው ኤምባሲው ኢትዮጵያን በተመለከተ ከሚያሰራጩት የሐሰት ወሬና የስም ማጥፋት ዘመቻ እንዲቆጠቡ ሲል የኢትዮጵያ መንግስት አሳሰበም። አሜሪካና አንዳንድ ምዕራብያን አገራት በኢትዮጵያ ላይ የሚያደርጉትን ጫና የሚቃወም ሰልፍ ዛሬ ከቀትር በኋላ በአዲስ አበባ ከተማ የአሜሪካና የብሪታንያ ኤምባሲዎች ቅጥር ግቢዎች ፊት ለፊት ላይ ተከናወነም። ባንዲት አነስተኛ ጀልባ ሲጓዙ በሰጠሙ ስደተኞች ጉዳይ ፈረንሳይና ብሪታንያ እየተከሳሰሱ ነው። ፈረንሳይና እንግሊዝን በሚያገናኘው የውሃ መስመር ላይ ትናንት በሰጠመችው አነስተኛ ጀልባ ከተሳፈሩ 29 ሰዎች የተረፉት ሁለት ብቻ ናቸው። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።